በጥቅምት አጋማሽ ድጋሚ ፕሬዝደንታዊ ምርጫ በሚከናወንባት ኬንያ የፖለቲካ ትኩሳቶች ተሟሙቀዋል። የቀደመውንና በኬንያ ጠቅላይ ፍርድ ቤት ውድቅ የተደረገውን ምርጫ ያከናወኑ የምርጫ ቦርዱ ባለስልጣናት ከስራቸው ይነሱ ሲሉ የተቃዋሚ ፓርቲ ደጋፊዎች ዛሬ በብዙ ከተሞች ሰልፍ ወጥተዋል። ኬንያ የሚገኙት ሪፖርተሮቻችን መሐመድ ዩሱፍ ከናይሮቢ፣ ጂል ክሬግ ከኪሱሙ ያጠናቀሯቸውን ዘገባዎች የኖክሰማግዜር አቀናጅቶ ያቀርባቸዋል። ገዢው ጁብሊ ፓርቲን የሚደግፉ ከተቃዋሚው ፓርቲ ደጋፊዎች ጋር ዛሬ በማዕከላዊ ናይሮቢ ተጋጭተዋል። በከተማይቱ የንግድ እንቅስቃሴን የገቱ ተቃውሞዎች መካሄዳቸው የገዢው ፓርቲ ጁብሊን ደጋፊዎች አላስደሰተም። ሰላማዊ የሆነ ስብሰባ አካሂደናል። ድንጋይ የወረወሩት እነርሱ ናቸው። እርስ በእርስ መከባበር ይገባናል። የተቃዋሚ ፓርቲ ደጋፊ የሆነ አንድ ሰው ደግሞ የጁብሊ ደጋፊዎች ሰላማዊ ሰልፉን ለማወቅ ሲንቀሳቀሱ ነበር ይላል። በአውቶቡስ ጭኖ ያመጧቸው ነጋዴዎች ናቸው። ሰላማዊ ሰልፉን የበጠበጡትና ድብድቡን የጀመሩት ተገቢ ያልሆነ እርምጃ ነው። የተቃዋሚ ፓርቲው እጩ ራይላ ኦዲንጋ የትውልድ ስፍራ የሆነችውና በስፋት የሚደገፉባት ኪሱሙ ከተማም በሁከት ስትታመስ ውላለች። በሺዎች የተቆጠሩ ሰልፈኞች መንገዶችን ዘግተው እሳት በማቀጣጠል ሲቃወሙና ድንጋይ ሲወረውሩ ውለዋል። የንግድ እንቅስቃሴ በከተማይቱ ቀጥ ብሎ ቆሞ ታይቷል። የፖሊስ ባልደረቦች በአንዳንድ አካባቢዎች በዝርፊያ ስራ የተሰማሩ ሰልፈኞችን ለማስቆም አስለቃሽ ጋዝ ሲተኩሱና አንዳንዶችም በቁጥጥር ስር ሲያውሉ ታይቷል። የኬንያ ጠቅላይ ፍርድ ቤት በነሐሴ ወር የተካሄደውንና ፕሬዚደንት ኡሁሩ ኬንያታ ያሸነፉበትን የፕሬዚደንታዊ ምርጫ ጥቅስ ማጭበርበር የታየበት ነው ሲል ውድቅ በማድረግ በጥቅምት አጋማሽ ምርጫው በድጋሚ እንዲካሄድ መወሰኑ ይታወሳል። ዛሬ በናይሮቢ በተካሄደው ትዕይንተ ህዝብ የኪሱሙ አውራጃ ሴቶች ወኪል ሮዛ ባዩ ተገኝተው ነበር። አካባቢው በአድማ በታኝ ፖሊስ ከፍተኛ ጥበቃ ነበር የዋለው። እዚህ የተገኘነው በሰላማዊ መልኩ ድምፃችንን ለማሰማት ነው። በተለይ በምርጫ ቦርዱ ስራ የተሰማንን የመረረ ሀዘን ለመግለጽና ተቋሙ የማስተካከያ እርምጃ እንዲወስድ ለመጠየቅ ተሰባስበናል። አሰራሩ ሳይሻሻል ወደ ምርጫው መግባት ፋይዳ የለውም ብለን እናስባለን። የምርጫ ቦርዱ ባለስልጣናት ያጠፋ ነው የለም ሲሉ ከኃላፊነት ስራቸው በፈቃዳቸው የመልቀቅ ፍላጎት እንደሌላቸው አስረድተዋል። ገዢው ጁብሊ ፓርቲ የምርጫ ሕጉን የሚቀይር ሀሳብም አቅርቧል። የድምፅ ቆጠራውን ውጤት በኤሌክትሮኒክስ ማስተላለፊያ ከማገናኘት ይልቅ እንደ ቀድሞ በሰው እጅ ተቆጥሮ እንዲተላለፍ የሚል ሀሳብም ቀርቧል። የምርጫ ቦርዱ ሰብሳቢ ከስራ ኃላፊነታቸው ራሳቸውን ቢያነሱ ወይም ቢያገሉም አለበለዚያም ቢታመሙም የምርጫ ኮሚሽኑ አሸናፊውን እንዲያውጅ የሚያስችል ስልጣን እስከ መስጠት ይደርሳል የህግ ማሻሻያው። እነዚህ ለውጦች በተግባር ከዋሉ በጥቅምት ወር ምርጫውን ለማካሄድ አይቻልም ይላሉ የምርጫው ቦርድ ሰብሳቢ ዋፉላ ችቡካቲ። የህግ ማሻሻያው አሁን የያዝነውን ስራ ከመሰረቱ ይቀይረዋል። በቀሩት ጥቂት ቀናት ምርጫ ለማካሄድ ያለምንም አዲስ አሰራር ዝግጁ መሆናችንን ስገልጽ፣ ለውጥ ካለ ግን ኃላፊነታችንን በአግባቡ መወጣት አንችልም። የህግ ባለሙያዎች እንደሚሉት ከሆነ በኬንያ በጥቅምት ወር አጋማሽ ምርጫ ማድረግ ካልተቻለ ህገ መንግሥታዊ ቀውስ ሊከሰት ይችላል። ሆኖም በዚህ ሂደት ውስጥ በሥልጣን ላይ ያሉት ኡሁሩ ኬንያታ በኃላፊነታቸው የሚቆዩ መሆኑን የሀገሪቱ ጠቅላይ አቃቤ ህግ አስታውቀዋል።